2015 ዓ ም የጋቢና ቪ መሰናዶ ከአሜሪካ ድምፅ በዋሽንግተን ዲሲ ስቱዲዮ ጀመረ። ከአሁን ሰዓት ጀምሮ ወደ እናንተ ከምናደርሳቸው መሰናዶዎች መካከል ጥቂቶቹን እናስተዋውቃችሁ። ካርሎስና ሮናልዶን ሮማኘቴ ቃልደሱ ይለኛል። ትልቁ ሮናልዶን የብዙ ሰዎች ትልቅ አይከሉች ናቸው እና ትልቅ አይከሎች ናቸው። ለመመሰለክ ጠንክሮ ሰርቶ ትልቅ ደረጃ የደረሰን ሰው አይቶ መስረት እሱ ራሱ ትልቅነት ነው። የሰማችሁት ታዳጊ ዳግማዊ ቴድሮስን ነው። እሱና አባቱ ለየት ያለ ከአለማንጫ ጋር የተያያዘ ታሪክና ስሜት አላቸው። ይህንን በተመለከተ በትላንትናው ምሽት የጀመርነው መሰናዶ ዛሬም ይቀጥላል። እሱን እንግዳ አድርገኗል። በከዚህ በዘለለ ደግሞ የምሽቱን አብይ ሰዓታችንን የሚወስደው የውጭ ሀገር ትምህርት እድል አግኝቶ እንዴት መማር ይቻላል? እንዲሁም ደግሞ እዚህ ዩናይትድ ስቴትስም ሆነ ወደ አውሮፓ ሀገራት ከተጓዙ በኋላ ማድረግ የምንችላቸው ነገሮች ምንድን ናቸው? እንደ ተማሪ ማለት ነው። እሱም በተመለከተ በስልክ መስመራችን ላይ እንግዳ አስቀምጠናል። በእሱ ዙሪያ የምንወያይ ይሆናል። ከእኛ ጋር ታምሹ ዘንድ በአክብሮት የምንጋብዛችሁ ኤደን ገረመው፣ መሰናዶን እየመራው ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ና ዘጋቢዎች ጋር በመሆን ነው አብራችሁም ሆኑ ኢትዮጵያ ውስጥ በየዓመቱ 150 ሺህ የሚሆኑ ተማሪዎች ከከፍተኛ የትምህርት ተቋማት እንደሚመረቁ የተለያዩ ጥናቶች ያመላክታሉ። እነዚህ ተማሪዎች ታዲያ በተለያዩ ምክንያቶች ለከፍተኛ ትምህርት ከሀገር ውጭ ተጉዘው መማርና እንዲሁም ደግሞ ህይወታቸውን ማስተካከል ይፈልጋሉ። ታዲያ በውጭ ሀገር ትምህርት ተምሮ ስኬታማ ለመሆን ምን ያስፈልጋል በሚለው ዙሪያ የራሷን ተሞክሮ ታጋራን ዘንድ ወጣት ዶክተር ውብርስት ተስፋዬ ጋብዣለሁ። ወጣት ዶክተር ውብርስት ተስፋዬ በዓለም አቀፍ ደረጃ ትልቅ ክብር ከሚሰጣቸው ዩኒቨርሲቲዎች ውስጥ ወይም ደግሞ አይቪ ሊግ በመባል ከሚታወቁት መካከል በአንደኛው በየል ዩኒቨርሲቲ የጤና ጥበቃ አስተዳደርና የጤና ሕግ ተማሪ ናት። በጋቢና ቪ የመሰናዶ ላይ በዚህ ምሽት እንግዳችን ሆናለች። ዶክተር ውብርስት እንደምን አመሸሽ? ሰላም ኤደን እንደምን አመሸሽ በእርግጥ አንቺ ያለሽበት ቦታ ላይ ከኒውዮርክ ነው ያለሽው እዛ ጠዋት ነው ግን መሰናዷችን የሚተላለፈው ምሽት ላይ ስለሆነ ነው እንደምን አመሸሽ ብዬ የጀመርኩት እንዴት አደርሽ ብልሻል ነበር አይ ልክ ነው ችግር የለውም ጠዋት ነው እዚህ ያው ልክ ነሽ ግን እረዳሻለሁ እንዴት አደርሽ እግዚአብሔር ይመስገን እናመሰግናለን ጥሪያችንን አክብረሽ ስለተገኘሽ ይህንን ከአንቺ ጋር የሚኖረን መሰናደው በተመለከተ ምን እንጠይቅላችሁ በዩናይትድ ስቴትስ የምትገኝ ወጣት ዶክተር ጋብዘናል ብለን ፌስቡክ ገጻችን ላይ ትላንትና ምሽት ለጥፈን ነበረ። እጅግ በጣም በርካታ ጥያቄዎችና አስተያየቶች ናቸው የመጡት አድናቆትን ጨምሮ ማለት ነው። ስለዚህ የመጀመሪያ ጥያቄያችንን ከአድማጮች እንጀምርና እስቲ እሱን ሰምተን ከዛ እሱን በመመለስ እንጀምራለን። መልካም በጋ ላይ ቡችር በኢንጂነሪንግ ጋር ነጻ በሆነ መንገድ በውጭ ማግኘበት ሁኔታዎች ካሉ ብዬ ነው እና እ በምን መልኩ ነው ያንን ማሳካት የሚችለው የሚለው ለመጠየቅ ነው። ለምሳሌ በዋተር ኢንጂነሪንግ ላገኝ የሚችልበት ሁኔታዎቹን ካሉ ለምስር ሀሳባችን ውስጥ የሚል ሀሳብ ስላለኝ ና ያኔ ያ አመሰግናለሁ። ያው እኔ ጥያቄ የማቀርበው ምናልባት ይህን እድል እንዴት ልታገኝ ቻለች? እኛስ እንዴት ነው ይህን እድል ማግኘት የምንችለው? አሁን እኛም ዶክተር ኦብርስት ባለችበት ሀገር ወይም በሌላ ሀገርም ቢሆን እንዴት ነው ማግኘት የሚቻሉ? ብዙ ጊዜ አሁን አፕላይ ያደርጋለሁ እኔ ግን፣ እነዛ ሊንኮች ምን ያህል ታማኝ ናቸው? አሁን ብዙ ጊዜ ይወጣሉ፣ ግን ስሌክቲ ላይ ወይ የራሴ አፕላይ አደራረግ ስህተት ይኖርበት ሊሆን ይችላል። እሱን እሱን ማወቅ ስለፈለኩ ነው። እንግዲህ ዶክተር ውብርስት እንደሰማሹ የመጀመሪያው ቦጋለ ሳዳ እና ሁለተኛው ደግሞ የሻምበል ታዬ አዲሱ ናቸው። ሌሎችም እንዲሁ ስልክ ደውለን አስተያየት የሰበሰብናቸው ነበሩ። ግን ይሁንና ጥያቄዎቹ ተመሳሳይ ስለሆኑ ነው ያላቀረብናቸው። ሰዓት ለመሻማት ያህል ሁሉንም ተሳታፊዎቻችንን እናመሰግናለን። ጥያቄዎቹ ጠቅለል ሲደረጉ ነጻ የትምህርት እድል ማግኘት የምንችለው እንዴት ነው? በተለይም ደግሞ ትክክለኛና ሕጋዊ የሆኑ ሊንኮችን የስኮላርሽፕ ወይም ደግሞ የነጻ የትምህርት እድል ሊንኮችን እንዴት መለየት እንችላለን ነው የሚለው። ዶክተር ውብርስት። እሺ ኤደን፣ በጣም አመሰግናለሁ። ይሄ ጥያቄ እኔም ከተለያየ ቦታ ብዙ ሰው የሚጠይቀኝ ጥያቄ ነው። እዚህ ፌስቡክ ላይም ሊንክድን ላይም ብዙ ሰዎች ይጠይቁኛል እና ዋናው ነገር ትክክለኛ መረጃን ማግኘት ነው። ሁሉም ዩኒቨርሲቲዎች በአሜሪካም ሀገር፣ በአውሮፓ ሀገራት የሚያሉ ዩኒቨርሲቲዎች ስላላቸው የትምህርት ፕሮግራም የማስተርስ ቢሆን የፒኤችዲ ቢሆን ወይም ደግሞ ቀጥታ ከሃይስኩል ከጨረሱም በኋላ የምንገባበት አንድር ግራጅዌት ዲግሪም ቢሆን ያላቸውን ፕሮግራም በዝርዝር በዩኒቨርሲቲዎቹ ትክክለኛ በሆነ ድረገጽ ላይ የፕሮግራሞቹ ዝርዝር መረጃ፣ ለመግባት ከተማሪዎቹ የሚጠበቀው ስኮላርሽፕ፣ በምን አይነት መልኩ እንደሚሰጡ በጣም ብዙ መረጃዎች ግልጽ ሆነው ይቀመጣሉ። ግን እነኝን መረጃዎች ለማግኘት ሰው ሰርች ሲያደርግ ወይም ኦንላይን ሲሄድ እነዛ መረጃዎች ጋር እስኪደርስ ድረስ መአት የሚቀመጡ ለቢዝነስም ሰው በመሀል ሆኖ ከሰዎችም ገንዘብ ለማግኘት የሚያደርጉባቸው መንገዶች ስለሆኑ በጣም ትክክለኛ ያልሆኑ ሊንኮች አሉ እና በዛ መሀል ነው እንግዲህ ብዙ ሰው የመረጃ እጥረት የሚያጋጥመው። ዋናው ነገር የሚመስለኝ እኔ መጀመሪያ መማር የሚፈልጉትን ፕሮግራም ምን እንደሆነ ለይተው ካወቁ ያንን ፕሮግራም ያንን ስፔሲፊክ ፕሮግራም ኦንላይን ገብተው በሚፈልጉበት ሰዓት የዩኒቨርስቲ ግን ዝርዝር ይመጣል። ከዛ በኋላ ቀጥታ ዩኒቨርሲቲውን የዩኒቨርሲቲውን ቀጥታ ድረገጽ ለማግኘት ዩኒቨርሲቲውን ሰርች ማድረግ ነው። የዩኒቨርሲቲውን ዌብሳይት ገብቶ ዩኒቨርሲቲ ዌብሳይታቸውን ስታዩ ብዙ ጊዜ ትክክለኛ መሆን አለመሆኑን መረጃውን ለማየት ግልጽ ነው። ዩኒቨርሲቲዎች ያው የራሳቸው ስታንዳርድ ስላላቸው ለመለየት ብዙ ከባድ አይደለም። ከዛ ደግሞ ሁልጊዜም መጨረሻ ላይ መረጃ ለሚፈልግ ሰው ብለው ኢሜይል አድሬስ ያስቀምጣሉ። ኢንፎርሜሽን ለሰው የሚሰጡበት በዛ ኢሜይል አድሬስ ሁለተኛ ስተፕ ደግሞ ታማኝነቱን ለማረጋገጥ በጻፍልሽ እዛ ባስቀመጡት ኢሜይል አድሬስ ላይ ኢሜይል ትጽፊላቸዋለሽ። ትናባላለው ከዚህ ሀገር ነው እና ስለዚህ ፕሮግራም ዝርዝር ሁኔታ ዝርዝሩን የትምህርት ቤቱን ሁኔታ ለማወቅ ፈልጌ ነው ብለሽ ኢሜይል ስትጽፊ፣ ትክክለኛዎቹ ዩኒቨርሲቲዎች ሁልጊዜም ኢንፎርሜሽናቸውን ሪስፖንድ ያደርጋሉ። የሚመልሱበት ቀናት ሊለያይ ይችላል። ግን በኢሜይል ኢንፎርሜሽኑን ማግኘት ትችያለሽ። ከዛ ፈርደር ደግሞ ለማረጋገጥ ማድረግ የምትችው አሁን እንግዲህ በጣም የሶሻል ሚዲያ ሚዲያ የማህበራዊ ድረገጽ ጊዜ በጣም እየጨመረ ስለሆነ በፌስቡክም በሊንክዲንም ከብዙ ሰዎች ጋር መገናኘት እንችላለን እና የመረጥናቸው ዩኒቨርሲቲዎች የሄዱ ተማሪዎችን ልታገኙ ትችያለሽ ወይ እዛ አካባቢ የሚያውቁት ሊንክ ያላቸውን ሰዎች ስለዚህ እነዛ ሰዎች ደግሞ አፕሮች አድርገች ስለዛ ዩኒቨርሲቲ ራሳቸው ከገቡ በኋላ የሚያውቁትን ሰዎች ደግሞ መረጃ በመጠየቅ ታማኝነቱን እሱን አንድ ዙር ታማኝነቱን ለማረጋገጥ በዛ መሄድ ይቻላል። ከዛ የአቶ ቦጋለ ያው የዋተር ኢንጂነሪንግ ስፔሲፊክ እኔ ፊልዴ ስላልሆነ ምናልባት አሁን መመለስ ላልችል እችላለሁ። ግን እንዳልኩት በአጠቃላይ አጠቃላይ ሀሳቡ ምንድን ነው፣ መማር ስለምትፈልጊ ነገር ግልጽ የሆነ ሀሳብ ካለሽ ይሄንን ነው መማር የምፈልገው፣ ከሱ አት ሊስት ከሱ መጀመር ትችያለሽ። በእንደዚህ ፕሮግራም ማስተርስ ከሆነ ማስተርስ ፕሮግራሞች የት ማግኘት እችላለሁ? ከዛ ያው ውሳኔውን እያጠበብ ትሄጃለሽ። አውሮፓ ሀገር ነው የሚቀለው አሜሪካ ሀገር ነው የሚቀለው። ከሚመጣልሽ ዝርዝር እየገባሽ ዩኒቨርሲቲዎቹን እያየሽ፣ ኢሜል አድሬሳቸው ላይ ኢሜል እየጻፍሽ፣ ያው ስራ ይጠይቃል። ከሁሉም ጋር ኮሚኒኬት አድርጎ ላንቺ የሚሆነውን ላንቺ የምትፈልጊውን ፊልድ ከዛ ደግሞ በምትፈልጊው ስኮላርሽፕ መጠን የሚገኘውን ዩኒቨርሲቲ ለማግኘት ያው መሀል ላይ ያሉ ሰዎች ይህንን ፕሮሰስ ለማቅለል ነው ብዙ ሰዎች እንደ ቢዝነስ አድርገው የሚሰሩት። ግን ማንም ሰው ከቤቱ ሆኖ ኢንተርኔት ካለው እነኝን ኢንፎርሜሽኖች ማግኘት ይችላል። አመሰግናለሁ ዶክተር። ጥሩ አድርገሽ ነው የገለጽሽው፣ ግን ደግሞ እንደውም አንድ የፌስቡክ አስተያየት ሰጪ የጠየቁት ጥያቄም አለ። ከሱ ጋር አቶ ተስፉ ገብረ ህይወት ይሰኛሉ። በዩናይትድ ስቴትስም ሆነ በአውሮፓ እኛም ሰፋ እናርገውና ስፖንሰር እንዴት ማግኘት ይቻላል ነው ያሉት። ምክንያቱም ብዙ ጊዜ እነዚህ አይነት ሊንኮች ላይ ሲገባ የሚያስቀምጡት የዋጋ ተመን አለ እና ነፃ የትምህርት ዕድል ቢያንስ ግማሹን እንኳን የሚችል ሆኖ የሚሄድበት ወይም የተማሩ እየሰሩ የሚከፍሉበት አማራጮች መሆናቸውን እንዴት መለየት ይቻላል? የስፖንሰር አማራጮችስ ምንድን ናቸው? የምጠቅሙ ይካለ ኦኬ፣ ይሄ ጥሩ ጥያቄ ነው። በውስጡ በጣም ብዙ ነገር ማንሳት እንችላለን። አንደኛ በጣም ብዙ ሰው ለምሳሌ አሁን እኔም የሄድኩበት አይነት አይቪ ሊግ የሚባሉ ትምህርት ቤቶችም ወይም አውሮፓ አሜሪካን ሀገር ሲባል ኦፍኮርስ የሚያስቀምጡት ብር ትክክለኛ ብር ነው። የዩኒቨርሲቲዎቹ ያስቀመጡት ተመን ነው፣ በእነሱ ሲስተም ያወጡት። ኮሌጅ በጣም ውድ ነው። ውጭ ሀገራት እንደኛ ሀገር እንደለመድ ነው፣ የመንግስት ሆስፒታል የመንግስት መስሪያ ዩኒቨርሲቲዎች ላይ በነጻ እንደምንማረው አይደለም። ግን ያንን ደግሞ ስኮላርሽፕ ማግኘት የተለያዩ መንገዶች አሉት። አንደኛ እንደየ ዩኒቨርሲቲ ይወሰናል። አንዳንድ ዩኒቨርሲቲዎች በጣም ብዙ በጀት አላቸው ከተለያየ ሀገራት ለሚመጡ በራሳቸው መስፈርት መሰረት አወዳድረው ይሄንን መስፈርት ለሚያልፉ ሰዎች እንሰጣለን ብለው የሚይዙት በጀት ትልልቅ የሆነ ዩኒቨርሲቲዎች አሉ። አንዳንድ ዩኒቨርሲቲዎች ደግሞ ዌብሳይታቸው ላይም፣ ድረገጻቸው ላይ በግልጽ ያስቀምጣሉ። በጣም ሊሚትድ በጀት ነው ያለን በዚህ ቀድሞ አፕላይ ላደረገ ወይም ኤክሰፕሽናሊ የአፕሊኬሽን ዶክመንቱ በጣም ኤክሰፕሽናል የሆነ ዶክመንት ላለው ሰው ነው የምንሰጠው ብሎ ስለሚያስቀምጠው፣ አንደኛ ያው የማግኘት ያለማግኘትሽን ቻንስ ለማወቅ እነዚህ ኢንፎርሜሽኖች ማግኘቱ በጣም አስፈላጊ ነው። ቀጥሎ የአንቺ ዶክመንት ነው ማተር የሚያደርገው እኛ አሁን እዚህ በጣም ማንሳት የምፈልገው በጣም ብዙ ጊዜ ከኢትዮጵያ አፕላይ የምናደርግ ሰዎች የሰራነውን ስራ እና አፕሊኬሽናችን ይሄ ሲቪ የምንለው ሬዚሜውን ከዛ ዩኒቨርሲቲዎች የሚጠይቁት ደግሞ ስለ ራሳችን መጻፍ ያለብን ኤሴ ያለ ፐርሰናል ስቴትመንት የሚባል ማን እንደሆንሽ ምን ሰርተሽ እንደመጣሽ እስከ ዛሬ ድረስና ወደፊት ምን መስራት እንደምትፈልጊ የሚጻፈው ላይ ራሳችንን በደንብ የመግለጽ እና የሰራነውን ነገር ጥሩ አድርጎ ኤክስፕሬስ የማድረግ ችሎታችን ብዙም የዳበረ ስላልሆነ እሱ በጣም ውድድር ላይ በጣም ወደ ላይ ጎልተን እንዳንወጣ የሚያደርገው እሱ ነው። በጣም ብዙ ሰው ትልልቅ ስራ ሰርቶ ትልልቅ ሪኮግኒሽን ማግኘት የሚችል ስራ የሰሩ ሰዎች እነኚህ ትንንሽ የምንላቸው ስኪሎች ላይ በደንብ ራስን ኤክስፕሬስ ማድረግ ጥሩ አድርጎ መጻፍ ለምን መማር እንደምንፈልግ በተማርነው ትምህርት ወደፊት ምን ማድረግ እንደምንፈልግ ጥሩ በሆነ ምክንያቱም ቀጥታ ዩኒቨርስቲዎች አያገኙንም። ኢንተርቪው ያለበትን ፕሮሰሱ በላክንላቸው የወረቀት ዶኪመንት ስለሆነ የሚያመዛዝኑን ራሳችንን በዛ ዶኪመንት ውስጥ ምን ያህል ኤክስፕረስ አድርገናል የሚለው ስኮላርሽፕ የማግኘት አለማግኘት ቻንሳችንን በጣም በትልቁ ዲተርማይን ያደርገዋል። ከዛ ቀጥታ ከትምህርት ቤቶቹ ውጭ ደግሞ ሌሎች አማራጮች አንዳንድ ድርጅቶች አሉ። ለምሳሌ እነ ማስተር ካርድ ፋውንዴሽን፣ የተለያዩ ፋውንዴሽኖች ከሆነ ዩኒቨርሲቲ ጋር አብረው ሆኖ በዚህ ዓመት አስር ተማሪ ወይ የሆነ ያህል ተማሪ ስፖንሰር እናደርጋለን ይላሉ። ስለዚህ ቀጥታ ከዩኒቨርሲቲዎቹ ጋር ሳይሆን እነዚህ አይነት ፕሮግራሞች ብዙ እንደውም፣ ኢትዮጵያውያን የሚሄዱበት ኢንግላንድ፣ ለምሳሌ ሼቭኒንግ ስኮላርሽፕ የሚባል አለ። በእሱ አሁን ስኮላርሽፕ ቀጥታ ከዩኒቨርስቲው ጋር አይደለም ዲል የምታደርጊው። ከጎን ሼቭኒንግ የሚባለው ልክ እንዳልኩሽ፣ እንደ ማስተር ካርድ አይነት ሶስተኛ ፓርቲ ናቸው ከዩኒቨርሲቲዎች ጋር ዲል አድርገው ለተወሰኑ ተማሪዎች ስኮላርሽፕ ፕሮቫይድ የሚያደርጉ ስለዚህ የተለያዩ መንገዶች አሉ። በጣም ብዙ እንግዲህ መረጃዎች የሚገኙት ኦንላይን ስለሆነ አክቲቭሊ ፌስቡክም ላይ ሊንክዲንም ላይ ፎሎ የምናደርጋቸው ሰዎች እንደዚህ አይነት መረጃዎችን ብዙ ጊዜ ፖስት የሚያደርጉ ሰዎች እንደ አይነት ገልጾችን ፎሎ በማድረግ አክቲቭሊ፣ ወይንም ደግሞ ዌብሳይታቸው ላይ በየጊዜው አዳዲስ መረጃ ሲመጣ እንዲደርሳቸው ሰብስክራይብ አድርጉ የሚለው ላይ ኢሜይል አድሬሳቸውን እያስገቡ ቢያደርጉ እንደዚህ አይነት ኦፖርቹኒቲ ውስጥ ሲመጡ ቶሎ ቶሎ መረጃው እንዲደርሳቸው ይደረጋል። የመጨረሻው አማራጭ ደግሞ የተወሰነ ያህል ፐርሰንት ቢሆን ስኮላርሽፕ የተገኘው እዚህ ከተመጣ በኋላ ብዙ አማራጮች አሉ። ከጎን ስራ እየተሰራ መማር ይቻላል። ብድር ተወስዶ መማር ይቻላል። አንዳንድ ሰው እንደኛ አስተሳሰብ ነው። አንዳንዴ መቶ በቃራችን ማመት ጨርሽ እንጂ እዚህ ሰው በጣም ፍለክሰብል ነው። ጋፒር የወሰዱ ሰው ፋይናንሻሊ ራሱ ካስተካከለ በኋላ መመለስ ይችላል እና አንድ ቀጥታ መንገድ የለውም። ሁለት፣ ሶስት፣ አራት መንገዶች አሉ። ለራስሽ የሚሆነውን ከሱ መምረጥ ትችላል። እሺ ዶክተር በጣም ነው የማመሰግነው። እንግዲህ እነዚህ ጥያቄዎች አብዛኞቹ ከኢትዮጵያ የመጡ በመሆናቸው እንዴት ላመልክት ከሚለው ጋር ስለሚያያዙ ነው የመነሻችን የነበረው። እኔና አንቺ ለመነጋገር ስናስብ ደግሞ እዚህ ሀገር ልክ እንደመጡ ምን ማድረግ ይችላሉ መገንዘብ ምን አለባቸው ከራስሽ ተሞክሮም አያይዘሽ እንድትነግርኝ በሚለው ነበረ እዚ ይህንን ውይይት ስናቀድ ያቀድ ነው እና ወደ እሱ እንመለስ እንግዲህ ከኢትዮጵያ የትምህርት እድል አግኝተው የሚመጡ ተማሪዎች ወደዚህ አገር ሲመጡ በአብዛኛው ግር የሚሏቸው ነገሮች ወይም ደግሞ የሚያጋጥሟቸው ተግዳሮቶች ምንድን ናቸው ከራስሽ ተሞክሮም ጋር አያይዘሽ አጠራርቀሽ ንገሪኝ እሺ፣ እንግዲህ ያው መቼ መጣሽ የሚለው ይወስነዋል መሰለኝ። ብዙ ሰው ወይ ሀይ ስኩል ጨርሶ ወይም ደግሞ ልክ እኔ እንደመጣሁት ለማስተርስ ፕሮግራም አንደርግራጁዌት ዲግሪሽን ኢትዮጵያ ሰርተሽ ለመጣ ሰው ብዙ ኑሯችን ኢትዮጵያ ከነበረ እዛ ካለው ማህበራዊ ኑሮ ጋር ከብዙ ቤተሰብ፣ ከብዙ ማህበረሰብ፣ ብዙ ጓደኛ ጋር ለምደሽ መተሽ እዚህ በብዛት ግል ወይም ራስ ተኮር አይነት ካልቸር ነው ያለው። ሰው ብዙ ነገር በራሱ ነው የሚያደርገው። ኢትዮጵያ እንደለመድሸው አይነት በጣም ብዙ ሶሻል ሰርክል ላታገኝ ትችያለሽ። እና ያ ካልቸር የሚቀየረው ካልቸራል ሾክ ይሉታል። እዚህ እሱ በጣም በጣም ግር የሚል ነገር ነው። እኔ በጣም ተግባቢ ነ ብዬ አስብ ነበረ እዚህ ከመብጣቴ በፊት። እዚህ ከመጣሁም በኋላ ግን በጣም ከባድ ሆኖ ነው ያገኘሁት። የለመድሹ ነገር ኮምፕሊትሊ የለም። ጓደኛ ማፍራት ቀላል አይደለም። በጣም ብዙ ዲፍረንስ አለሽ ከሰው ጋር እና እሱ አጀስትመንት ላይ ትንሽ ከባድ ነገር ነው። በጣም ብዙ ሰው ከአጀስትመንት ጋር ወይም የሆነ የለመድሽው ቦታ ሲቀየር ከለውጥ ጋር ተያይዞ የሚመጣ ጭንቀት ለአንዳንድ ሰዎች በደንብ ማኔጅ ካልተደረገ እስከ አይምሮ ሕመምም የሚያደርስባቸው የተለያዩ ሰዎች አሉ እና ይህ ካልቸራል ሾኩ ቀላል አይደለም። ቀድመሽ መዘጋጀት ያለብሽ ራስሽን ማዘጋጀት ያለብሽ ና ከመጣሽ በኋላ ኢንቴንሽናል ሆነሽ አንቺን የሚመስሉ ሰዎችን ለራስሽ የሚሆን ስፖርት ግሩፕ መፈለግ አለብሽ። ሌላ በጣም ማንሳት መፈልገው ሌላው ብዙ ሰው በተለያየ መንገድ ብሎታል። አገር መቀየርን ከዙ ጋር ያሉትን ትንንሽ ግር የሚሉን ነገሮችን ከማንሳት ስፔሲፊክ ስለ ትምህርት እያወራን ስለሆነ የኢትዮጵያ የትምህርት ሲስተም እና የውጭ የትምህርት ሲስተም የለመድ ነው፣ በጣም በጣም ይለያያል። በኢትዮጵያ የትምህርት ሲስተም የትምህርት ዶኪመንት ይሰጥሻል ሙሉ በሙሉ ታነበያለሽ፣ ትሸመድዣለሽ። የምትጠየቂው የሸመደድሽውን ነው። ትወጫለሽ። ጥሩ ማንበብ የቻለ ጥሩ መሸብደድ የቻለ ሰው አካዳሚክ ላይ ጥሩ መስራት ይችላል ወይ? ዳሽሙላ ነው ወይ እውነት አሰት ነው ወይ አቶ ተብለን ነው የለመድ ነው። እዚህ ዲስክሪፕቲቭ ለርኒንግ ነው። ኢትዮጵያ ውስጥ የለመድ ነው። ያነበብሽውን ዲስክራይብ ማድረግ። እዚህ ከአስተሳሰብ ጋር ነው፣ አናሊቲካል ነው ምን አነበብሽ ሳይሆን ካነበብሽው ምን ተረዳሽ፣ ከዛ አንቺ ምን ታስቢያለሽ ነው። እኔ ሜዲካል ስኩል ጥቁር አንበሳም ስማር፣ ከዛ በኋላ ሀይ ስኩል እያለሁ፣ ካቴድራል እያለሁ አንቺ ምን ታስቢያለሽ ሰብዬ ተጠይቄ አላውቅም። ወረቀቱ ምን ይላል ሎር ያነበብሽው ምንድን ነው ነው። እዚህ ስትመጪ ዲፍክልት የሚሆነው የምታነቢያቸው ነገሮች ትንንሽ ሊሆኑ ይችላሉ። የአሜሪካ ትምህርት በጣም ቀላል ነው ሊባል ይችላል ግን አንቺንን ምን ታስቢያለሽ ያነበብሽውን ዲፐር ሌቭል ገብተሽ ከነገሮች ጋር አናላይዝ አድርገሽ እሱን መጽሐፍና የአንቺን አርጊመንት የራስሽን ድምፅ ማውጣት ሌላ አይነት ስኪል ይጠይቃል። በጣም ብዙ ኢትዮጵያውያን ወይም ሌሎች ኢንተርናሽናል ስቱደንት ከተለያየ ሀገር ከሚመጡ ጋር አወራለሁ እና እሱን ሽፍት ማግኘት ነው በጣም ትልቁ ነገር። ማውራ ቋንቋ ማወቅ ማለት ንግግር ብቻ አይደለም። ማንበብ፣ መጽሐፍ አነላይዝ ማድረግ ነው ትልቁ ስኪል እና ይሄ እጅ የትምህርት ስስት ስርዓት አቀያየሩ ብዙ ሰዎችን ድሮ ጎበዝ ነበርኩኝ እኮ አይደለሁም እንደ የሚል ዳውት ውስጥ የሚከታቸው ቴክኒኩ ሽፍት ማድረጉ ነው እና ራሳችንን እሱ በጣም ትሬን ማድረግ አለብን። እሺ የመጨረሻ ጥያቄ ነው የሚሆነው እንግዲህ ሰዓትም እያለቀ ስለሆነ ከዚህ በኋላ ሁለት ደቂቃ አለሽ ብሎኛል ፕሮዲሰሪ። ነፅሮ ለመውጣት ተወዳዳሪ ለመሆን እንዲሁም ደግሞ ኑሮና ሕይወትን ለማቻቻል ምን ማድረግ አለባቸው ትያለሽ እዚህ ከመጡ በኋላ? አዎ ያው ኢትዮጵያ እየታወቅነን በጣም ሃርድ ወርከርነን ጉብዝናና ጠንክሮ መስራት ላይ ምንም ችግር የለም። ሶፍት ስኪሎች ላይ ግን ኔትወርክ ማድረግ ሁሉም ሰዓትን ላይብረሪ ውስጥ ብቻ ሳይሆን ስፔንድ ማድረግ የተለያዩ ሶሻል ጋዘሪንጎች ሲኖሩ አክቲቭሊ ሄዶ ከሰዎች ጋር ኔትወርክ ማድረግ ከትምህርት ውጭ መተዋወቅ ከትምህርት ውጭ ያሉ አክቲቪቲዎች አሉ የተለያዩ ሶሻል ክለብስ ፓርታይም መስራት የምትችላቸው እነሱ በጣም ትልልቅ ሊንክ ከለስራም ወደፊትም ከሰዎችም ጋር የሚያስተዋውቁ ኤክስትራ ካሪኩላር አክቲቪቲዎች ስለሆኑ እነሱ ላይ በደንብ አክቲቭሊ መሳተፍ፣ ንቁ ሆኖ መረጃዎችን በጣም ማወቅ ሰው ፕሮአክቲቭሊ ስራም አፕላይ ለማድረግ ከዛ በኋላም ላሉ ለተለያዩ ነገሮች ቀድመው ነው ነገር መረጃ የሚደርሳቸው እና ከሰዎች ጋር በምትተዋወቂበት ኤክስትራ ካሪኩላር አክቲቪቲ ሶሻል ግሩፕሽን ባሰፋሽ ቁጥር እነኚህ መረጃዎች አንቺ ጋር ቶሎ ስለሚመጡ ነገሮችን ቀድመሽ ትማለቻች መጨረሻ፣ የኢንተርቪው ስኪል ራስን በደንብ ማለማመድ። ኦንላይን ብዙ ሶርሶች አሉ። ኢንተርቪው ላይ እንዴት መመለስ እንዳለብን፣ እሱ ላይ ደግሞ ራስን በደንብ ትሬን ማድረግ እውነት ነው። ዶክተር ውብርስት፣ በተለይ ደግሞ ይሄ መጨረሻ ላይ ያነሳሻቸው እነዚህ ቀላል ክህሎቶች የሚባሉት ራስን መግለጽ፣ ሀሳብን መግለጽ እና የተለያዩ ቡድኖች ውስጥ መሳተፍ በወደፊቱ ህይወት ስራ ራሱ ሲቀጠሩ ምን አይነት ነገሮች ላይ ተማሪ ሆነ ምን አይነት ክለቦች ላይ ተሳትፈሃል፣ ከነዚህ ቡድኖች ጋር ተገናኝተሃል? የሚሉትም ነገሮች በስራ ዓለምም እንጠየቃለን እኛም ስራ ላይ ያለን ሰዎች እና እንዴት እንደሚጠቅም በህይወት ተሞክሯችን ያየነው ነገር ነው። ዶክተር ውብርስ ተስፋ እንግዲህ በዓለም አቀፍ ደረጃ ክብር ካለው በአይቪ ሊግ ትምህርት ቤት ውስጥ ከሆኑት አንደኛው በየል ዩኒቨርሲቲ የጤና ጥበቃ አስተዳደር እና የጤና ህግ ተማሪ ናት። እስካሁን ድረስ ከጋቢና ቪ አድማጮች ጋር ቆይተሽ አብረሽን በመሆን ስለ ተሞክሮች፣ ስለ ልምድሽ እንዲሁም ደግሞ ነጻ የትምህርት እድል እንዴት እንደሚገኝ ስላካፈልሽን እጅግ አብዝተን እናመሰግናለን። ወደፊትም ደግሞ እንጋብዝሻለን። ይሄ ነገር ሰፋ ያለ ነው። ብዙ ጥያቄ ያለው ሰው አለ ና ወደፊትም ትመጭልናለሽ ብለን ተስፋ እናደርጋለን። ስለነበረን ቆይታ በጣም ነው የማመሰግነው በጣም አመሰግናለሁ። በማዳመጥ ላይ የምትገኙት ከአሜሪካ ድምፅ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቪ መሰናዶ ነው። መሰናዷችን ይቀጥላል ኢትዮ ሳት ላይ በሳተላይት እንዲሁም ደግሞ በፌስቡክ ገጻችን ቪ አምሃሪክ ላይ ና የድረ ገጻችን ላይ ቪ አምሃሪክ ዶት ኮም ላይ ታገኙናላችሁ። ዝግጅቶቻችን በየዕለቱ ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል በኢትዮጵያን ሰዓት አቆጣጠር ይተላለፋሉ። በመቀጠል ደግሞ የምንሻገረው በትላንትናው ምሽት ወደ ጀመርነው መሰናዶ ነው። በትላንትናው ምሽት ሀብታሙ ስዩም በዓለም አቀፍ የእግር ኳስ ፌዴሬሽን የካታር ዓለም ዋንጫ እንዲታደሙ እድል የተሰጣቸው ኢትዮጵያን አባትና ልጅን አስተዋውቀናል። አባት ቴድሮስ ባጫ በኢትዮጵያውያን ስፖርት ቤተሰብ ዘንድ የሚታወቅ የሬዲዮ መሰናዶ አቅራቢ ገጣሚና፣ የበጎ አድራጎት ስራዎች ተሳታፊ ነው። ልጅ ዳግማዊ ቴድሮስ ደግሞ በፕሮፌሽናል የእግር ኳስ ተጫዋችነት ለመግፋት ያለመታዳጊ ነው። ዘገባው ይቀጥላል። እንግዲህ የእኔ ትልቁ ግቤ ባጊ አንድ ዓመት በርካታ የጓደኞች የእግር ኳስ ተጫዋቾች ነበሩና በአጋጣሚ ቀኑ ግንቦት ሀያ ስድስት ነበረ ቀኑና ደቡብ አፍሪካ ከኢትዮጵያ በምትጫወታለች እዛ ደቡብ አፍሪካሬ እና አንድ እኩል ወጣንበት። ለዓለም ዋንጫ ማጣሪያ የምንጫወትበት ጨዋታ ነው ቀኑ ማለት ነው ና በዛ አጋጣሚ የነበሩት ተጫዋቾች እኔ ጋር መጥተው ምናልኳቸው የዛሬ ሀያ አመት ጠብቁት፣ ከሀያ አመት በኋላ ዳጊን ፕሮፌሽናል ተጫዋች ሆኖ ሀገሩን የሚያስጠራ ጎበዝ ተጫዋች ይሆናል እላቸው ነበረ እና ያው እነሱ ይዝቅ አሉ። ምክንያቱም የሱን ፍላጎት አታውቅም ምናምን ይሉ ነበረ። ግን እግዚአብሔርም የልቤን መሻት አልነሳኝም ብዬ አስባለሁ። ማለት ብዙ ሰዎች እንደው እዚህ ጋር መናገር የምፈልገው ለምን ታስገድደዋለ አስገድደው ነው ይላሉ። መቼስ እኔ እንደ አባት አስገድጄ ዘራፊ ከማድረገው አስገድጄ አልባሌ ቦታ ውስጥ እንዲወድቅ ከማድረገው አስገድጄ ጥሩ በስፖርት የታነጸ ስነ ምግባሩን የተላበሰ ጨዋ ጥሩ ኢትዮጵያዊ መፍጠር ቀላል አደለም እና ይሄ ሁሉ ዓመታት ከሱ ጋር ስወድቅ ስነሳ ነው የቆየሁት ማለት ነው። እና ትልቁ ግባችን እንግዲህ የሚቀጥለው አራት ዓመት እንደኔ መሻት በአስራስድስት ወይ በአስራሰባት አመቱ ፕሮፌሽናል ኮንትራት ይፈርማል ብዬ አስባለሁ። ያ የእሱ ጥንካሬ ነው። እንግዲህ ፈረስ ያደርሳል እንጂ አይዋጋም። እዚህ ድረስ አድርሸዋለው። ከዚህ በኋላ የእሱ ትልቅ አቅም አቅም አውጥቶ ከተጫወተ በአውሮፓ ትልቅ ክለቦች ይገባል ብዬ አስባለሁ። ይህንንም እናደርገዋለን ብዬ አስባለሁ። የአክስ አምስተርዳም ፎቶ ይዘን በየስታዲየሙ እየዞረን ነው። ይህን ያደረግንበት ትልቁ ምክንያት ደግሞ አውሮፓ ውስጥ በጥሩ ታሌንቶችን እና ጥሩ የሚያሰለጥኑት አያክስ ስለሆነ ቁጥር አንድም ስለሆነ ያገኘናቸው ሰዎች ሁሉ በጣም እየተገረሙ ነው። ብዙ ፎቶ እያነሱን ወደ ኢንስታግራም ላይ እየለጠፉን ነው። ተጫዋቾችም እናገጋችኋለን ብሏል። ስለዚህ በአጭር አመት ጊዜ ውስጥ ምናልባት እንግዲህ እግዚአብሔር ከረዳን በዚህ አንድ ወር ውስጥ ይህ ዓለም ዋንጫ እስኪያልቅ ድረስ ሰርፕራይዝ ይኖረኛል ብዬ አስባለሁ። ምክንያቱም ጸሎት እያደረግን ነው። ብዙ ሰዎችን እያናገርን ነው። እግዚአብሔር የሚረዳን ከሆነ እና አያክስ የሚቀበለው ከሆነና የስልጠና እድል የሚሰጠው ከሆነ በእርግጠኝነት ዳግማዊ እንደማያሳፍረኝ እንዲሁም ባለው ጥሩ ችሎታ ውጤታማ እንደሚሆን ተማመናለሁ። አሁን ደግሞ ከዳግማዊ ጋር ትንሽ ቆይታ እንዳደርግ ፍቀድልኝ እና ስለነበረው ቆይታ ላናግረው። በጣም አመሰግናለሁ። አጠገቤ ነው። ሰላም ዳግማዊ፣ እንዴት ነህ? ና እግዚአብሔር ይመስገን። የኳታሩ የዓለም ዋንጫ እንዴት ነው? እስካሁን ድረስ የነበረ ቆይታ ምን ይመስላል? እንግዲህ እስካሁን በወጣውባቸው ጊዜ በጣም ደስ ብሎኛል። ኳታር ባለውበት ጊዜ የገጠሙኝ ብዙ ነገሮች አሉ። በጣም ደስ ይላል። ጥሩ ሀገር ነው። በጣም ይገርማል። በጣም በአስር ዓመት ብዙ ነገር ሰርተዋል እና በጣም ይገርማል። እዚህ ከመጣሁ በኋላ ብዙ ትላልቅ ተጫዋቾችን አግኝቻለሁ ኦልሞስት ሁሉንም ማለት በሚቻል ሁኔታ በርካታ ጨዋታዎችን ተመልክቻለሁ። አንዳንድ ጊዜ እኩል ሰዓት ምናምን ሲሆን በሚሰተው በጣም ብዙ ሁሉንም ጨዋታ በማለት በሚቻል ሁኔታ ተመልክተናል። ጥሩ ጊዜ እያሳለፍን ነው። ትሬኒንግም እየሰራው ነው ያው ጠንክሮ ወደ ትልቅ ደረጃ ለመድረስ ይጠበቅብኝን ሁሉ ነገር እየሟለው ነው። እስካሁን ድረስ ካገኘሃቸው ተጫዋቾች በጣም ያስገረመህ የትኛው ነው? በርካታ ተጫዋቾችን እንዳየህ በፌስቡክ ገጽህ ላይም አይቻለሁኝ ና የትኛውን ማግኘትህ የበለጠ አስደሰተ? ካርሎስን እና ሮናልዶን በማግኘት ጣም ደስ ይለኛል። ትልቁ ሮናልዶን የብዙ ሰዎች ትልቅ አይከኖች ናቸው እና ይህም ትልቅ አይከኖች ናቸው። ለመሰለክ ጠንክሮ ሰርቶ ትልቅ ደረጃ የደረሰን ሰው አይቶ መስረት እሱ ራሱ ትልቅነት ነው። እኔ ምንድነሱ ትልቅ ደረጃ እንደሚደርስ ደግሞ ልብ ያውቀዋል። በጣም ደስ የሚል ነው። እነዚህ ሁለት ተጫዋቾች በዓለም የእግር ኳስ ታሪክ ውስጥም ትልቅ ስፍራ ያላቸው ስለሆነ እነሱም ማግኘት በእርግጥም እድለኛ ነህ። ደግማዊ ስለ እግር ኳስ ፍቅር ንገረኝ። አባትህ ቴዎድሮስ የእግር ኳስ አፍቃሪ ነው። አንተ ከእግር ኳስ ጋር ያለህን ግንኙነት እንዴት ታየዋለህ? ስለ እግር ኳስ ምን ታስባለ አዎ እንደምታውቁት ብዙዎቻችሁ አባቴ ትልቅ እግር ኳስ በጣም ይወዳል። እግር ኳስ ትልቅ ባለሙያ ነው። እኔም እንዳጋጣሚ ደግሞ በጣም እግር ኳስ ወደድኩኝ፣ መጫወትም ጀመርኩ። ይህ እነዚህም ትልልቅ እድሎች መጡልኝ። ይህ ላይ ሆነው በአባቴ ጥረት ነው እና አባቴን በጣም አመሰግናለሁ እወድሃለሁ ለማለት ፈልጋለሁ። ዳግማዊ አሁን ስንተኛ ክፍል ላይ ትገኛለህ? የመጪ ዘመን ህልምህስ ምንድን ነው? አሁን ስምንተኛ ክፍል ላይ ነኝ። በጊብሰን ስኩል ሲስተም እማራለሁ። ያው ትልቅ ትምህርት ቤት ነው። አመሰግናለሁ ለማለትም እፈልጋለሁ። ይህ ትምህርት ቤቱ ባለቤትም፣ እዛ ውስጥ ለሚያውጉልኝ አስተማሪዎች የሚለው ሁሉ አመሰግናለሁ ለማለት እፈልጋለሁ። ወደፊት ትልቅ ኮስጫች መሆን እፈልጋለሁ እሆናለሁም ብዬ አስባለሁ እና በትምህርቱ ደግሞ ትልቅ መካኒካል ኢንጂነሪንግ ትልቅ መኪና ካምፓኒ የሚሎኛል ብዬ አስባለሁ። ህልምህ እንዲሳካ መመኝልሃለሁ። ዳግማዊ ከመለያየታችን በፊት እስካሁን ከጠየቅክ ሁሉ ከባዱ ጥያቄ ነው። የዘንድሮን ዋንጫ ማን ያሸንፋል? እኔ ክርስቲያን ሮናልዶ አድናቂ ነኝ፣ ፖርቱጋል ታሸንፋል ብዬ አስባለሁ። ቴዎድሮስን ልጠይቀው። ቴዎድሮስ ማንም ያሸንፍ ይመስልሃል? እኔ ገናም ስንመጣ ከአዲስ አበባ እኔ አርጀንቲና ዋንጫ ትበላለች ብዬ አስቤ ነው የመጣሁት። ዳጊም ፖርቱጋል ትላለች ብሎ ነው የመጣው። ምናልባት ለዋንጫ ይደርሳሉ ብለን እንገምታለን። ያው የተለያየ ምድብ ላይ ስለሆኑ ግን ከፊት ለፊት ያለቸው ያለው ሆላንድ ደግሞ ጠንካራ ቡድን ነው። እኔ ያው ኖርማሊ የሆላንድ አድናቂ ነኝ እና የኒዘርላንድ አድናቂ ነኝ። ግን ምናልባት ከባድ ፈተና ነው የሚገጥማቸው። ምናልባት ያንን የሚወጡ ከሆኑ ለአርጀንቲና ከፖርቱጋል ገደርሳታል ብዬ አስባለሁ። ምክንያቱም የዚህ አሸናፊ ከፖርቱጋል በኋላ ብራዚልን ነው የሚያገኙት። እንግዲህ ለአርጀንቲና ሰጥቻለሁ፣ ዳጌ ዳጊ ለፖርቱጋል ሰጥቷል። እንግዲህ የምናየው ይሆናል ማለት ነው። እጅግ በጣም ደስ ይላል። የማንኛው ግምት እውን እንደሚሆን ከጥቂት ቀናት በኋላ እናያለን። ቴዎድሮስ ባጫ እንዲሁም ደግሞ ዳግማዊ ቴዎድሮስ ስለ እግር ኳስ ስለ ዓለም ዋንጫ በአጠቃላይ ደግሞ ስለ አባትና ልጅ የእግር ኳስ ፍቅርና ጉዞ የሚሰማችሁን ስላጋራችሁን በእጅጉ እናመሰግናለን። መልካም ድል እንዲገጥማችሁ እንመኛለን። በጣም አመሰግናለሁ። ሁለታችሁ ነው። በጣም አመሰግናለሁ። ለመጨረሻ አንድ ድል መልዕክት ብቻ ለማስተላለፍ የማስተላለፈው መልዕክት ምንድን ነው? ሁሉም ሰው ቤተሰብ ሲደመር ሀገር ይሆናል። የቤተሰብ ድምር ውጤት ነው ነው ሀገር የሚሆነው። እና ሁላችንም በተሰማራንበት ሙያ ላይ አንዳንድ ጠጠር መወርወር ተቻለን ውጤታማ የማንሆንበት ምክንያት የለም ብዬ አሰባለሁ። እና ብዙ ጊዜ ትምህርት ልጆች ይማራሉ፣ ነገር ግን በትምህርት ብቻ ያን ውጤታማ መሆን ይችላል የሚባል ነገር ቢላል በተለይ ኢትዮጵያ ውስጥ ማለት ነው። እና ታለንቶች አይከበሩም እንደምታውቀው ከሆነ እና ታለንታቸውን የሚያወጡት እድሜያቸው ዩኒቨርሲቲ ከገቡ በኋላ ነው የሚወጣው። በጊዜ ግን ልጆች ታለንት ካላቸው የሶስት አራት የሙዚቃ ታለንት፣ የስዕል ታለንት ካላቸው ያንን እድል መስጠት ያስፈልጋል እንደ ቤተሰብ ማለት ነው መገደብ የለብንም። ወላጆች ከኛ ትምህርት ይውሰዱ ማለት ፈልጋለሁ ብዬ በጣም ቅርብ ስንሆን ነው ገባ ልጆቻችን ውጤታማ ማድረግ የምንችለው አለበለዚያ ለፍተህ ለፍተህ ለፍተህ መጨረሻው ገደል ነው የሚሆነው። ያንን ስሜት መጋራት አለብን ብዬ አስባለሁ። ስለዚህ የተሻጋሪ ትውልዶች ድምፅ እንሁን አንተም ሁን ለማለት ፈልጋለሁ። እንደሚሆን በጣም አመሰግናለሁ። ቴዎድሮስ በጣም አመሰግናለሁ። በድጋም እግዚአብሔር ይስጥልህ። ተመልካቾቻችን የዕለቱ የጋቢና ቤ መሰናዶ ዚህ ላይ ተጠናቀቀ። የደንገረሞና ኤልያስ አስማራ አብረናችሁ ነበርን። ነገ ምሽት እንገናኝ። ጤና ይስጥልኝ።